መዝሙር አንድ መቶ ሰላሳ ዘጠኝ አቤቱ መረመርኸኝ፣ አወቅኸኝም። አንተ መቀመጤንና መነሳቴን አወቅህ፣ አሳቤን ሁሉ ከሩቅ አስተዋልህ። ፍለጋዬንና ረፍቴን አንተ መረመርህ፣ መንገዶቼን ሁሉ ቀድመህ አወቅህ። የአመፃ ቃል በአንደበቴ እንደሌለ አቤቱ አንተ እነሆ፣ የቀድሞውንና የኋላውን አወቅ። አንተ ፈጠርኸኝ፣ እጅህንም በላይ አደረግህ። እውቀትህ ከእኔ ይልቅ ተደነቀች፣ በረታች፣ ወደ እርሷ ለመድረስ አልችልም። ከመንፈስህ ወዴት ይሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ በወጣ አንተ በዚያ ነህ፣ ወደ ሲኦልም በወርድ በዚያ አለህ። እንደ ንስር የንጋትን ክንፍ ብወስድ እስከ ባሕር መጨረሻም ብበር፣ በዚያ እጅህ ትመራኛለች፣ ቀኝህም ትይዘኛለች። በውኑ ጨለማት ትሸፍነኛለች ብል፣ ሌሊት በዙሪያዬ ብርሃን ትሆናለች። ጨለማ ባንተ ዘንድ አይጨለምምና ሌሊትም እንደ ቀን ታበራለችና እንደ ጨለማዋ እንዲሁ ብርሃኗ ነው። አቤቱ አንተ ኩላሊቴን ፈጥረሃልና በእናቴም ሆድ ሰውረኸኛል። ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግናለሁ። ስራ ድንቅ ነው፣ ነፍሴም እጅግ ታውቃዋለች። እኔ በስውር በተሰራሁ ጊዜ፣ አካሌም በምድር ታች በተሰራ ጊዜ አጥንቶቼ ካንተ አልተሰወሩም! ያልተሰራ አካሌን ዓይኖችህ አዩኝ። የተፈጠሩ ቀኖቼ ሁሉ አንድ እንኳ ሳይኖር በመጽሐፍህ ተጻፉ። አቤቱ አሳቦችህ በእኔ ዘንድ እንደምን እጅግ የተከበሩ ናቸው! ቁጥራቸውም እንደምን በዛ! ብቆጥራቸው ከአሸዋ ይልቅ ይበዛሉ። ተነሳሁ፣ እኔም ገና ከአንተ ጋር ነኝ። አቤቱ አንተ ኃጢአተኞችን የምትገድል ከሆንህስ፣ የደም ሰዎች ሆይ ከእኔ ፈቀቅ በሉ። በክፋት ይናገሩብሃልና ጠላቶችም በከንቱ ያምፁብሃል። አቤቱ የሚጠሉህን እኔ የጠላሁ አይደለሁምን? ስለ ጠላቶችም አልተሰቀቅሁምን? ፍጹም ጥል ጠላኋቸው፣ ጠላቶችም ሆኑኝ። አቤቱ መርምረኝ፣ ልቤንም እወቅ፣ ፍተነኝ፣ መንገዴንም እወቅ። በደልንም በእኔ ውስጥ ብታገኝ እይ፣ የዘላለምንም መንገድ ምራኝ።